የዩናይትድ ስቴትስ ኮንግረስ ኤችአር 128 በመባል የሚታወቀው የውሳኔ ሀሳብ ላይ እንደ ጎርጎሮሳውያን ዘመን ቀመር ጥቅምት 2 2017 ዓ ም ተወያይቶ ውሳኔ ለመስጠት ቀጠሮ የያዘ ቢሆንም በቀጠሮ መሰረት አልተወያየም ተብሏል። ምክንያቱ ደግሞ የኢትዮጵያ ኤምባሲ ባለስልጣናት ከዩናይትድ ስቴትስ ባለስልጣናት ጋር ባደረጉት አስቸኳይ ስብሰባ ውሳኔው ከተላለፈ ኢትዮጵያ ከአሜሪካ ጋር ያላትን የጸረ ሽብር ዘመቻ አጋርነት እንደምታቋርጥ በመዛቷ መሆኑን የተለያዩ የዜና ምንጮች መዘገባቸው ይታወሳል። በዚህ መሰረትም የውሳኔው ሀሳብ ወደ ሌላ አንድ ወር ተላልፏል ተብሏል። የዚህን ውሳኔ መተላለፍ ግንዛቤ ውስጥ ባስገባ መልኩ ዋና መቀመጫው ዩናይትድ ስቴትስ ዋሽንግተን ዲሲ የሚገኘው ፍሪደም ሀውስ በመባል የሚታወቀው ዓለም አቀፍ የሰብአዊ መብቶች ተሟጋች ድርጅት የጽሁፍ መግለጫ አውጥቷል። አቶ ዮሴፍ ሙሉጌታ በፍሪደም ሀውስ በአፍሪካ ክፍል ከፍተኛ የመርሃ ግብር ኦፊሰር ናቸው ናቸው። ስለ ጽሑፉ ለዶች በላይ የሚከተለውን ብለዋል። ጽሁፉ ለማመላከት የሚሞክረው ይሄ በዛቻ ምክንያት የዩናይትድ ስቴትስ ምክር ቤት እንደዚህ ያለ ቁልፍ እርምጃ ከመውሰድ መቆጠብ የለበትም። በአጭሩ ድምፅ መስጠት ሂደቱ ቢካሄድ እና ሰነዱም አፕሮብ ቢደረግ የኢትዮጵያ መንግስት በዛተው መሰረት ከዚህ የጸረ ሽብር ትብብር ውስጥ አይወጣም። ምክንያቱም እንደዛ አይነት የከፋ እርምጃ ቢወስድ በመጨረሻ ላይ ጉዳቱ የማን ሊሆን እንደሚችል በጥብቅ ስለሚገነዘብ ነው የሚል መልእክት ያለው ጽሁፍ ነው ለማስተላለፍ የተፈለገው። እንግዲህ ውሳኔው በምክር ቤቱ ቢጸድቅ ጎጂ ሳይሆን ጠቃሚ ነው ይላሉ አቶ ዮሴፍ። በቀጠለው ማብራሪያቸው እነዛ የመፍትሄ ሀሳቦች ስራ ላይ ቢውሉ ልዩ ልዩ የፖለቲካ አስተሳሰብ ካላቸው ወገኖች ጋር ሰላማዊ በሆነ መንገድ ወደ ድርድር እንዲገባ እና ፍላጎቶቻቸውን ከሀይል ይልቅ በመነጋገር ላይ ባተኮረ መንገድ እልባት እንዲሰጥ እና መፍትሄ እንዲሰጥ ለመቀመጥ የሚያበረታታ ነው። በሰብአዊ መብት ጉዳዮች ላይ የሚንቀሳቀሰው የኢትዮ አሜሪካ ግብረ ኃይል ተጠሪና የሰብአዊ መብቶች ጉዳይ አጥኚ እንዲሁም የሰብአዊ መብት ጉዳዮች አቀንቃኝ ናቸው። በዩናይትድ ስቴትስ ኮንግረስም ተገኝተው ማብራሪያ የሰጡ ባለሙያ ናቸው። ዲያቆን ዮሴፍ ተፈሪ ይባላሉ። የዩናይትድ ስቴትስ ምክር ቤት በተጽዕኖ እየተነሳ በሕጉ ላይ ዳግም ድምፅ አይሰጥም ማለት ነውን? አልኳቸው። እሳቸውም የሚከተለው ያለውን መልስ ነበር የሰጡኝ። ድምጽ ያለፈን አንድ ህግ ረቂቅ ማንም ሰው ከውጭም ሆነ ከውስጥ ባለ ግፊ ሊያስጥለው አይችልም። እርግጥ ለጊዜው ሊዘገይ ይችላል እና አሁንም የሚጠየቁት ጊዜም እያለቀ ስለሆነ በቅርቡ ልንሰማ እንችል ይሆናል። ህጉ ቢጸድቅ ምን ምን ያስገድዳቸዋል? ህጉ ቢጸድቅ እንግዲህ የሚያስከትሉትን ዋና ዋና ነገሮች እናንሳ። አንደኛ በተለይ ባለፉት ሁለት ዓመት ውስጥ ታስሮ ያሉትን እስረኞችን በሚመለከት ይሄ በቴሮሪዝም ስም የሚደረገው እስርና እንግልት እንዲ እንዲጣራ የሚያደርግ ነው። ሁለተኛ የተገደሉ ሰዎች ቶርቸር ተደረጉ የተባሉ ሰዎችን እነኚህን ሰዎች ኤቪደንስ ማስረጃውን በሙሉ የሚመረምር ነው። ሶስተኛ የዚህ የፖለቲካ እንቅስቃሴው በኢትዮጵያ ውስጥ ያለ አፋኝ የሆነ በመሆኑ ዲሞክራሲ ስፔስ የለውም በሚል ስለሆነ ሥርዓቱን እንዴት አድርገውን ይዘው በአሁን ሰዓት በኢትዮጵያ ውስጥ ያለ በፖለቲከኛ እስረኞች የጋዜጠኛ እስረኞች በሚመለከት ከዚሁ ከሥርዓቱ አያያዝና አመራረጥ የተነሳ በመሆኑ ያንን የሚመረመር ነው ማለት ነው። ኤች አር አንድ መቶ ሀያ ስምንት በአንድ ኮንግረስ አባል የቀረበ ሲሆን በአሁኑ ጊዜ የሰባ አንድ ኮንግረስ አባላትን ድጋፍ አግኝቷል። ለዶይቼ ቬለ ራዲዮ ዘገባ መክብብ ሸዋነኝ ከዋሽንግተን ዲሲ